በምሕጻረ ቃሉ ሲጂ አይ ተብሎ የሚታወቀው ማዕከል የአፍሪካ ግጭቶች ምንነትና ምላሾቹ በሚል ርዕስ አንድ አዲስ ሪፖርት ይፋ አድርጓል። የፖለቲካ እውከቶች፣ ደካማ ተቋማት፣ የብሔረሰብ የሃይማኖትና የማንነት ጉዳይ ለአጉሪቱ ግጭቶች የሚያበረክቱትን አስተዋጽኦ የመረመረ ሪፖርት ነው። የጆርጅ ዋሽንግተን ዩኒቨርሲቲ የዓለም አቀፍ ግንኙነት መምህሩ ዶክተር ፓውል ዊሊያምስ እንዲህ በማለት ነበር የገለጹት political agenda and when politicians and others manipulate ethnic identities for their own political purposes then ችግር ፈጣሪ የፖለቲካ አጀንዳን ፖለቲከኞች የዘር ማንነትን እንደ መሳሪያ በመጠቀም ለግል የፖለቲካ አላማ ያውሉታል ይህ ደግሞ ጠቃሚ አይደለም። ለምሳሌ የገጠሩን ተውና በደቡብ ሱዳን ዋና ከተማ ጁባ በዲንካና በኑዌር ብሔረሰብ መካከል ያለው ልዩነት የመኖርና ያለመኖር ጥያቄ ነው እና ማን ማንን እንደሚገል የሚያዳግት ሁኔታ ላይ የተደረሰበት ጊዜም ነበር። የዘርና የጎሳን ልዩነት፣ የማዕድን ቦታን ለመቆጣጠር በሀብት ቅርምት ላይ በሚነሳ ግጭት፣ በውሃና የሳር ግጦሽ ይገባኛል የሚነሳውን አታካራ ጨምሮ ከጊዜ ወደ ጊዜ ችግሮች እየተለዋወጡ ይከሰታሉ። በሀገር ውስጥ የሚከሰቱ የእርስ በርስ ጦርነቶችና የአሸባሪዎች አደጋም የአጉሪቱ ችግሮች ናቸው። ዶክተር ፓውል ችግሮቹ ጎልቶ የሚታዩባቸውን አገሮችም እንደ ምሳሌ ሲገልጹ የጎላ የግጭት ችግር የነበረባቸው ሀገሮች ዲሞክራቲክ ኮንጎ፣ ኢትዮጵያ፣ ናይጄሪያ፣ ሶማሊያ፣ ሱዳን እና ደቡብ ሱዳን ነበሩ። አሁን ግን በሚያስገርም ሁኔታ ችግሮቹ ቀንሰው የእርስ በርስ ውጊያውም ጋብ ብለዋል። በተለይ ደግሞ ኢትዮጵያ በተሻለ ሁኔታ ላይ ትገኛለች ሲሉ ዶክተር ፓውል ዊሊያምስ ተናግረዋል። የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት ቼስተር ክሮከር የማዕከሉ የዓለም አቀፍ ጸጥታና የፖለቲካ መርሃ ግብር ከፍተኛ አባል ናቸው። የተመለከትነው ሁከተኛ ጽንፈኝነትን ብቻ አልነበረም። የተለያዩ የግጭት አይነቶችም ተመልክተናል። በወንጀለኞች ቡድኖች፣ በባህር ላይ ዘራፊዎች እንዲሁም ደግሞ በማንነት ጥያቄ የሚነሱትን ግጭቶች ሁሉ ፈትሸናል። የተለያየ ተፎካካሪ ቡድኖች ለስልጣን የሚያደርጓቸውን ግጭቶችንም እንዲሁ አሁን ብሩንዲ ውስጥ የሚታየው ለስልጣን የሚደረግ ትንቅንቅ ነው። ሁከተኛ ጽንፈኝነትን በተመለከተ የአፍሪካ ሀገሮች በሚያደርጉት ትግል ዩናይትድ ስቴትስ እና ፈረንሳይ እንዲሁም ሌሎች ሲረዱ ቆይቷል። ቼስተር ክሮከር ጨምሮም እንደሚያስረዱት ወታደራዊ ድጋፍ ብቻውን በቂ አይደለም ብለዋል። ሪ አንዳንዶቹን በተመለከተ መንግስታቱ ደካማና በአገሪቱ ርቀው ወዳሉት አካባቢዎች አቅሙ ውስን ሊሆን ይችላል። የናይጄሪያ እና የቦኮ ሐራምን ሁኔታ እንደ ምሳሌ መጥቀስ ይቻላል። እንደምታውቁት የቦኮ ሐራሙን እንቅስቃሴዎች ውስጥ እየተሳቡ ለውጊያ የሚመለመሉት አንዳንዶቹ ሌላ የስራ አማራጭ የሌላቸው ሊቀጠሩም የማይችሉና ስራ አጦችም ናቸው። መንግስቶች ችላ ያሏቸው፣ የክልል አስተዳደሮች ደግሞ ምን እንደሚያደርጓቸው ግራ ገብቷቸዋል። ያ ሲሆን አንድ ክፍተት የሚሞላው አያጣም። ቦኮ ሐራም ሞላው። መሰረቱ ካናዳ የሆነው ይህ ማዕከል ያወጣው ሪፖርት የአፍሪካን ግጭቶች አይነተ ብዙና የተወሳሰቡ እንደሆኑ ይገልጽና አያያዝና አፈታታቸውን በዚያው መጠን በአይነቱ እንደሚለያይ ያስገነዝባል። ለዶች ቬሌ ራዲዮ ዘገባ መክበክ ሸዋነኝ ከዋሽንግተን ዲሲ።